የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ስደተኞችን መቀበል የሚቃወሙት አሜሪካውያን ፖለቲከኞችን ነቅፈዋል። እንዲህ አይነቱ አነጋገር የአሜሪካን እሴት ይጻረራል፣ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ምልመላም ያመቻል ብለዋል። ፓሪስ ውስጥ አሸባሪ ጥቃቶች ከተከፈቱ ወዲህ አንዳንድ ሪፑብሊካውያን ፖለቲከኞች ሶሪያውያን ስደተኞችን የመቀበሉ ተግባር እንዲቆም ወይም ደግሞ ክርስቲያን የሆኑትን ብቻ መቀበል ያስፈልጋል የሚል ጥሪ እያቀረቡ ነው። ስደተኞቹን አለመቀበሉ አሸባሪዎች በዩናይትድ ስቴትስ ስም ተመሳሳይ ጥቃት እንዳይፈጽሙ ያግዳል የሚል ክርክር ያቀርባሉ። ፕሬዚደንት ኦባማ ዛሬ ማኒላ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ሆነው ለጋዜጠኞች በሰጡት መግለጫ አሸባሪዎች ባካሄዱት ጥቃት ምክንያት ወደ ፍርሃትና መርበትበት ማምራቱ አይጠቅመንም ብለዋል። ሪፑብሊካውያኑ ዩናይትድ ስቴትስ አስር ሺህ የሚሆኑ ተጨማሪ ሶሪያውያን ስደተኞችን ለመቀበል ማቀዷን ነው የሚቃወሙት። ዘጋቢያችን መሪ አሊስ ሳሌናስ የላከችውን ዘገባ ቆንጅታዬ ታቀርበዋለች። ባለፈው አርብ ፈረንሳይ ዋና ከተማ ፓሪስ ውስጥ ከደረሱት የሽብርተኛ ጥቃቶች ተከትሎ አንዳንድ ሪፑብሊካን ፖለቲከኞች ዩናይትድ ስቴትስ ሶሪያውያን ስደተኞችን የማስፈር መርሃ ግብሯን ታቁም አለዚያም ክርስቲያን ስደተኞችን ብቻ ትቀበል የሚል ጥሪ ማሰማት ጀምረዋል። አገራችን አሸባሪ እንዳይገባብን ለመከላከል ነው በማለት ነው የሚከራከሩት። ዛሬ ፕሬዚደንት ባራክ ኦባማ ይህን አስተሳሰብ እንዲህ ሲሉ አውግዘውታል። የሽብር ጥቃት ሲደርስ የምንሰጠው ምላሽ በፍርሃት መዋጥና መረባበሽ ከሆነ አይበጀንም። ሚስተር ኦባማ ይህን ያሉት በእስያ ፓሲፊክ አካባቢ ሀገሮች የምጣኔ ሀብት ትብብር የመሪዎች ጉባኤ እየተካፈሉ በሚገኙበት በፊሊፒንሷ መዲና በማኒላ ነው። ዩናይትድ ስቴትስ አስር ሺህ ሶርያውያን ስደተኞችን ተቀብላ ለማስፈር ያላት እቅድ እንደ ጫረው ክርክር ሁሉ አውሮፓ ውስጥም ስደተኛን ማስገባት የደህንነት አደጋ ሊያስከትል ይችል ይሆን የሚለው ስጋት እያነጋገረ ነው። ከወዲሁ ከ14 የሚበልጡ የአሜሪካ አገረገዢዎች ሶሪያውያን ስደተኞች ክፍለ ሀገራቸው እንዳይሰፍሩ ለመከልከል እቅድ እንዳላቸው እየተናገሩ ነው። ይህ አሉ፣ ፕሬዝደንት ባራክ ኦባማ አሜሪካ ከምትመራባቸው እሴቶቿ የሚጋጭና የእስልምና መንግስት ነኝ የሚለውን ቡድን ተዋጊዎች የሚጠቅም ነው። ISIL seeks to exploit the idea that there is a war between Islam እስልምናና ምዕራቡ ዓለም ጦርነት ላይ ናቸው የሚልን አስተሳሰብ አይሲል ሊጠቀምበት ይፈልጋል። ስለዚህ ኃላፊነት በሚያሻ ቦታ ላይ ያሉ ሰዎች በጦርነት በሚታመስ ሀገር ለክርስቲያኖች ከሙስሊሞች የተሻለ ከለላ መሰጠት አለበት የሚል ነገር መናገር የሚረዳው የአይሲልን ዓላማ ነው። ፕሬዚደንቱ አያይዘው ከዚያ ይልቅ የዩናይትድ ስቴትስ ምክር ቤት አባላት ሶሪያ ውስጥ የእስልምና መንግስት ተዋጊዎችን በወታደራዊ ኃይል እንድንፋለም የሚፈቅድ ሕግ ቢያቀርቡ ይሻላል ብለዋል።